የአሜሪካ ድምጽ ነው በ22፣ በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ምሽት ጥር 10 2017 ዓ ም ዝግጅታችን ጀመረ። ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለከተራ በዓል አደረሳችሁ ማለት እንወዳለን። ሰላም ጤና ስጥልን። የተከበራችሁ አድማጮቻችን እንደምናመሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፈውን መሰናዶ እየመራው ኤደን ገረሞ አብሬያችሁ ዘልቃለሁ። ዋና አዘጋጁ ጽዮን ግርማናት፣ እንዲሁም ስርጭቱን በማቀናበር ብርሃን ኃይሉ ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ትዘልቁ ዘንድ በአክብሮት እየጋበዝኩ ከአለም ዙሪያ ወደተሰባሰቡ ዜናዎች ነው የምናልፈው። ጤና ስጥልኝ እንደምናመሻችሁ አድማጮች፣ የምሽቱን የዓለም ዜናዎች የማሰማችሁ ቆንጅ ይታይ ነኝ። የእስራኤል የሚኒስትሮች ካቢኔ በጋዛ ተኩሱ እንዲቆምና ታጋሾቹ እንዲለቀቁ የተደረሰውን የተኩስ አቁም ስምምነት አጽድቋል። ስምምነቱን 24 ሚኒስትሮች ሲደግፉት ስምንት ሚኒስትሮች ውድቅ አድርገውታል። የተኩስ አቁሙ በዩናይትድ ስቴትስ ከሚከናወነው የተመራጩ ፕሬዚደንት ዶናልድ ትራምፕ በዓለ ሲመት ዋዜማ ማለት ነገ እሁድ ጀምሮ ስራ ላይ እንዲውል ታቅዷል። እስራኤልና ሐማስ የተኩስ አቁም ስምምነት ላይ የደረሱት በዩናይትድ ስቴትስ በካታርና በግብፅ ሽምግልና ከአንድ ዓመት በላይ የወሰደ ድርድር ከተካሄደ በኋላ ነው። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን በግንቦት ወር ያጸደቁትን የተኩስ አቁም ስምምነት ሁለቱ ወገኖች በዚህ ሳምንት እረቡ ፈርመውታል። በማስከተልም ነው የእስራኤል ካቢኔ ይሁንታ የሰጠው። ሰኞ ቃለ መሐላቸውን ፈጽመው አስተዳደሩን የሚረከቡት ዶናልድ ትራምፕ የስምምነቱን ተግባራዊነት መከታተሉ የእሳቸው አስተዳደር ኃላፊነት ይሆናል። ከነገ በስቲያ ሰኞ በዋሽንግተን እጅግ የከበደ ቅዝቃዜ ይኖራል በመባሉ ተመራጩ ፕሬዚደንት ዶናልድ ትራምፕ የቃለ መሐላ ስነስርዓታቸውን በዩናይትድ ስቴትስ ምክር ቤት ካፒቶል አዳራሽ ውስጥ እንዲከናወን ትዕዛዝ ሰጥተዋል። ሰኞ የምክር ቤቱ አካባቢ የቅዝቃዜ ደረጃ ከዜሮ በታች 11 ዲግሪ ሴልሲየስ እንደሚሆንና ነፋሱ ብርዱን የበለጠ አስከፊ እንደሚያደርገው ይጠበቃል። የአየር ሁኔታ ባለሙያዎች እንዳሉት የትረምፕ በዓለ ሲመት የአየር ሁኔታ ቅዝቃዜ በ40 ዓመታት ያልታየ እንደሚሆን ተንብየዋል። ትረምፕ በትሩስ ሶሻል ማህበራዊ መገናኛ ገጻቸው ባወጡት ጽሁፍ የሕዝባችንን ደህንነት የመጠበቅ ኃላፊነት አለብኝ። ማንም ሰው እንዲጎዳ አልፈልግም ብለዋል። የበዓለ ሲመት ንግግራቸው፣ የጸሎት ስነ ስርዓቱና፣ ሌሎችም የሚደረጉ ንግግሮች በምክር ቤቱ ካፒቶል ራታንዳ በተባለው አዳራሽ ውስጥ ታላላቅ እንግዶችና ተሳታፊዎች በተገኙበት እንዲከናወን ማዘዛቸውን ነው ትራምፕ ያስታወቁት። ይህ በዚህ እንዳለ ቻይና ምክትል ፕሬዚደንቷን ሃን ዤንግን በበዓለ ሲመቱ ላይ እንዲገኙ የምትልክ መሆኑን ትናንት አርብ አስታውቃለች። በዩናይትድ ስቴትስ ፕሬዚደንት በዓለ ሲመት ላይ ከፍተኛ የቻይና መሪ ሲገኝ ይህ የመጀመሪያ ጊዜ እንደሚሆን ተመልክቷል። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የሩሲያ ኃይሎች ዛሬ ማለዳ ዩክሬን ዋና ከተማ ኪቭ ላይ በሰው አልባ አውሮፕላን እና በሚሳይል ጥቃት ማድረሳቸውን የዩክሬን ባለስልጣናት አስታውቀዋል። ቢያንስ ሶስት ሰዎች እንደተገደሉና ሌሎች ሶስት ሰዎች እንደቆሰሉ የከተማዋ ወታደራዊ አስተዳደር ኃላፊ አስታውቀዋል። የገበያ አዳራሽ፣ የከተማ ባቡር ጣቢያ እንዲሁም የውሃ ማሰራጫና ሌሎች የንግድ ተቋማት መጎዳታቸውን ባለስልጣናቱ አስታውቀዋል። የኬቭ ከንቲባ ቪታሊ ክሊችኮ የአየር ጥቃት መከላከያው መንቀሳቀሱን ገልጸው ሁለቱ ሚሳይሎች ተመተው ሲወድቁ አንደኛው የወደቀው ከዝቅተኛ ከፍታ ተመቶ በመሆኑ ከባድ ጉዳት ሊያደርስ ችሏል ብለዋል። የሩሲያ የመከላከያ ሚኒስቴር በበኩሉ ጥቃቱን ያደረስነው ዩክሬን ዩናይትድ ስቴትስ በሰጠቻት ሚሳይሎች ግዛቶቻችንን ለማጥቃት በመጠቀሟ ለመበቀል ነው ሲል አስታውቋል። የደቡብ ኮሪያ ፕሬዚደንት ዩን ሶንግ ዮል ዛሬ ቅዳሜ ለመጀመሪያ ጊዜ ፍርድ ቤት ቀርበዋል። ፕሬዚደንቱ የወታደራዊ አስተዳደር አዋጅ ለመደንገግ ባደረጉት ሙከራ ጉዳይ ምርመራቸው የቀጠለ ሲሆን ችሎቱ በቁጥጥር ስር መቆየት ይኖርባቸው እንደሆነ ውሳኔ ይሰጣል። ሲቪላዊውን አስተዳደር በወታደራዊ አዋጅ ለመሻር ባደረጉት ሙከራ ሀገሪቱን ለትርምስ የዳረጓት ፕሬዚደንቱ በፖሊስ ታጅበው ሲደርሱ ፍርድ ቤቱ ደጃፍ የጠበቋቸው ደጋፊዎቻቸው ከፖሊሶች ጋር ተጋጭተዋል። መርማሪዎች ፕሬዝደንቱ በእስር የሚቆዩበት ጊዜ እንዲራዘም ትዕዛዝ ይሰጥላቸው ዘንድ ትናንት አርብ ነው ፍርድ ቤቱን የጠየቁት። ፍርድ ቤቱ በቀረበው ጥያቄ ላይ ዛሬ ወይም ነገ ውሳኔ እንደሚሰጥ ተጠቁሟል። ፕሬዝደንቱ ታስረው እንዲቆዩ ይፈቅዳል ተብሎ የሚጠበቅ ሲሆን የእስር ጊዜውን በሀያ ቀን ያህል ሊያራዝመው እንደሚችል ነው የተመለከተው። አድማጮች፣ ለምሽቱ የያዝነው ዜና በዚሁ ያበቃል። ከሌሎቹ ዝግጅቶቻችን ጋር አብራችሁን ቆዩ። በ ሀያ አምስት ና በ ሰላሳ አንድ ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል ሀምስት ሰባት ዲግሪ በስት ከዋሽንግተን ዲሲ የሚተላለፍላችሁን ዝግጅታችንን ነው በመከታተል ላይ የምትገኙት። ቅዳሜ ምሽታችሁን ከኛ ለማሳለፍ ስለወደዳችሁ እናመሰግናለን። በድጋሚ እንኳን ለከተራ በዓል አደረሳችሁ ልንል እንወዳለን። አስከትለን የምናልፈው ወደ ዝግጅቶቻችን ነው ደቡባዊ ካሊፎርኒያ ሎስ አንጀለስ ለቀናት የቀጠለውን ሰደድ እሳት ለማጥፋት የእሳት አደጋ ሰራተኞች ሰደድ እሳቱ ከጀመረበት ጊዜ አንስቶ መረባረባቸውን ቀጥለዋል። በቃጠሎ እስካሁን ቢያንስ 25 ሰዎች የሞቱ ሲሆን 30 ሰዎች አልተገኙም። በሰደድ እሳቱ እስካሁን ድረስ ወደ 150 ቢሊዮን ብር የሚገመት ንብረት እንደወደመም ተገምቷል። ከዚህ አደጋ የንግድ ቤታቸው የተረፈላቸው ኢትዮጵያዊ የምሽቱ እንግዳችን ናቸው ያነጋገረቻቸው ጽዮን ግርማ ናት። በካሊፎርኒያ ግዛት የተስፋፋው ሰደድ እሳት ሰማንያ ሁለት በመቶ የነዋሪዎችን ንብረት ባወደመባት ፓሊሴድስ ውስጥ የሚገኝ ፓሊሴድስ ዋይንና ስፕሪት የተባለ የዋይን መጠጥና ለምግብነት የሚውሉ ቀለል ያሉ ነገሮች መሸጫ ባለቤቷ ወይዘሮ ተዋበች ፈረደ በአካባቢው ብቸኛ ኢትዮጵያዊት የንግድ ባለቤት መሆናቸውን ነግረውናል። ወይዘሮ ተዋበች አሁን ወደ ስፍራው ተመልሰው ገብተው ለማየት ባይችሉም በአካባቢው በሰደድ እሳቱ ከመቃጠል ተርፏል ከተባለው 18 በመቶ ንብረት ውስጥ የእርሳቸው ንግድ ቤት አንዱ ሊሆን እንደሚችል ተነግሮኛል ይላሉ። ከሰደድ እሳቱ ነበልባል አምልጠው መውጣታቸውን ወይዘሮ ተዋበች ቢገልጹም ለስምንት ዓመት የሰራሁበትንና ደንበኞች የሚገኙበት ማህበረሰቦች ንብረት በመውደቡ ግን በቃላት ልገልጸው የማልችለው እጅግ ከባድ ሐዘን ተሰምቶኛል ብለውናል። ወይዘሮ ተዋበችን ለማግኘት ለቀናት ሙከራ ያደረግን ሲሆን በመጨረሻም ተሳክቶልን በስልክ አነጋግረናቸዋል። ለመሆኑ እሳቱ ሲነሳ የት ነበሩ የሚል ነበር የመጀመሪያው ጥያቄ። የነደው ነበር ርቀትም ስላለው ይሆን በደንብም አቴንሽን ስላልወስር አላየውትም ነበር። ግን ደወለልኝና የቴ ልጅ ማቲ ይባላል። ከዛ ሰዓት ስያየው ነው በርቀት ጭስ ይታየኛል እና እንዴት አየሹ ሲለኝ አይ እኔ በደንብ አልታየኝም። እስቲ ቆይ እየቀረብኩ ስሄድ ይታየኛል ብያል። እውነትም እየቀረብኩ ስሄድ እጭሱም አይጀምር እና ኔ መሰለኝ እንደ ማንኛውም ቀን አንዳንዴ በአመት አንዴ የሚሆን በሶስት አመት ምናምን ወደ ማሊቦ አካባቢ እንደዚሁ ጭስ ያጋጥማል። እና አንዳንዴ እንዲያውም በጭሱ ምክንያት ሱቅ የምንዘጋበት ሰዓት አልፎ አልፎ ማለት ነው። እኔ እንደዛ ነው የመሰለኝ። ድራይቭ እያረኩ ሄድኩኝ፣ ግን ስጠጋ በጣም ጭስ አለ። አስቸጋሪ ነበር፣ ንፋስም በጣም አለ። ማየት ስለነበረብኝ የስራ ቦታዬን ሄጄ የከፈትኩኝ የስራ ቦታው የሚገኝበት አካባቢ ምን ይባላል? ህንፃ ነው ወይስ ደግሞ እንደ መሸጫ ማዕከል ነገር ነው። ምንድን ነው የሚባለው? ፓሊሴድስ ሃይላንድ ቪሌ ጅ ይባላል እና ለዛ ሰፈር ሚያገለግል ሱቅ ያለበት አካባቢ ማለት የተለያየ ሰርቪስ ነው የሚሰጠው። የተለያየ ሱቆች ነው ያሉ። ከዛ አካባቢ እኔ ብቻ አይደለም፣ በጣም ብዙ የተለያዩ ሱቆች አሉ፣ ምግብ ቤቶች አሉ፣ የልብስ ማጠቢያ አለ፣ ቡና መሸጫ አለ፣ ብዙ ናቸው። በቁጥር ያው አስራ ሁለት ወይም እንደዛ ያልፋሉ ማለት ነው። ሲደርሱ የነዱ መኪናውን መግባት ቻሉ? አዎ እየነዳው እያለ ትንሽ እንዲሁም ቪዲዮ ራሱ ትንሽ ቀርጫለሁ። ሩቅ መስሎኝ እየቀረጽኩ ይሄድኩ ነበር ስደርስ ይኸው መኪና ውስጥ ፓርክ ማድረግ አልቻልም። ከውጭ ራቅ ብለን ያቆም ነው፣ ግን ይኸው ከፈትን፣ ሌሎችም ከፍተዋል ግን መቆየት እንደማንችል እኛም እየገባን ነበር ግን እንደዛ ግን በፍጥነት ግን ከኛ አካባቢ እንደሚደርስ ግን እኔ ያለውም ከዛ ያሉት የእሳት አደጋ ሰራተኞች አልገመቱም። በዚህ ሁኔታ እሳቱ ይቀጣጠላል የሚል ምንም ግምት አልነበራቸው። ምክንያቱም የኛ የመኪና ማቆሚያ ቦታ በጣም ሰፊ ነው። ስለዚህ ከኛ ነበር መጠው የቆሙት ዳሩን ይዘው፣ በጣም ብዙ የእሳት አደጋ ሰራተኞች ተደርድሮ ነበር እና እንደ አጋጣሚም ሆኖ የእሳት አደጋ ሰራተኞች ከኛ አንድ ብሎ ብሎክ ርቀው ኦፊስ አላቸው። በርቀት ስለሆነ እቆጣጠሩታን ብለን ስላለ እኛም እነሱም ስላልገመትም እንዲሁም መጀመሪያ እነሱም ዝም ነበር ያሉነ። ገብተን ሱቅ ስንከፍት ግን ከዛ በኋላ ትንሽ መጡና እኔን የሚያውቁኛል። በተለይ አንድ የሚያውቀኝ ፋየር ፋይተር መጣና፣ እዛ አካባቢ የሚጠሩኝ ታቢ ብለው ነው። ታቢ እሳቱ የሚጨምር መሰለኛ ላይ ማለት ነው ሲለኝ፣ እሺ እንደዛማ ከሆነ በቃ ዘጋለሁ ብየው እሱም ሄደ። እዛው አካባቢ ቁመው ነበር ሌሎችም በጣም ብዙ ነበሩ። በጣም በጣም ማለት አይ ቲንክ ትንሽ በቪዲዮ ያቀረጽሁትን ላንችም አያይዤ እልክልሻለሁ። ከዛ እንደዛ ብለውን ትንሽ በቃ እኔም ሱቁን አንዳንድ ነገር ማየት ስለነበረብኝ የቀቀውንም ምኑንም ው ስለምዘጋ ብዬ ቸክ እያደረኩ ምናምን እያለ በቃ ለመዝጋትም ሰዓት አልሰጡን በቃ አሁኑ ውጡ ሲሉን እኔ በቃ ዘግቼ ደንግጬ ሳየው ጭሱን ንፋሱን በጣም አፈሪነቱን ሳይ ዘግቼ ወጣሁ ማለት ነው በጣም ስለሚያስፈራ ይሄ ሲሆን ስንት ሰዓት ነበር በዚህ ሀገር አቆጣጠር አስራ ሁለት ሰዓት አካባቢ ነበረ ከቀኑ ስድስት ሰዓት ማለት ነው ኢትዮጵያ አስቸኳይ ዘግቼው ሱቁን እንዴት ግን ምንም ዶክሜንት አልያዝኩም ነበር ምንም ነገር ልክ ደርሶብን ነበር ሰዓቱ ማለት ነው ከዛ ባለቤቴ እኔ ለማግኘት ከመጣ በኋላ የነበረው ግን እኔ አሁን ራሱ ማውራት አልችልም። አልሞስ ከሳፍ ጋር ወጥቼ የመጣሁት እና ስትኝ ራሱ ያስደነግጣል። ያለፉበት ባለቤት እሱ ቢያወረው ደስ ይለኛል። ለትንሽ ደቂቃ እንዴት እንደነበር ወይዘሮ ተዋበች ቃለ ምልሱን አቋርጠው በወቅቱ የአስቸኳይ ጊዜ አደጋ ጥሪውን በሰሙበት ሰዓት በፍጥነት የደረሱላቸውን ባለቤታቸውን አቶ ዮሴፍ መቅድምን አገናኙን ልክ ስራ ቁሜ በሚሄድበት ሰዓት ሙሉ በሙሉ በጭስ ታፍኖ ነው ያገኘት። ከዛ በኋላ ያው ዶክመንቶች ይኖራሉ። ሱቅ አንዳንድ የምንፈልጋቸው ዶክመንቶች ነበሩ። ፋርፋይተሮች ሙሉ ቦታውን ይዘውታል። በዛ መኪናዎቹ አሉ። ሰዎቹ በጣም ይተረማመሳሉ። አረጋውያን በዛ ትርምስምስ ውስጥ ነበረ። ከዛን ሄድን፣ ሱቅ ገባን። እሱ ከገባን በኋላ ዶክመንታችንን ያዝ እሳቱ ከነዚህ ፓልምትሪዎችን በሙሉ እያቀጠለ ሙቀቱ እኛ ነው ለበር ድረስ እየደረሰ ሲሄድ፣ ከዛ ባኬት በፍጥነት አስወጡን። እዛ አካባቢ የነበረው ሰው ሁኔታውስ ምን ይመስላል? ሕፃናቶች ነበሩ። ትምህርት ቤት አለ፣ ሃይ ስኩል አለ። እነሱን ለመውሰድ ወላጆች፣ ሀይ ትራፊክ ነበር። ጀነራሊ የትምህርት ቤት ሰዓት ነበር በወቅቱ ወላጆች አሉ። የመኖሪያ ሰፈር ነው፣ የደመቀ ነው። ትንሽ በእድሜ የገፉ ሰዎችም አሉ፣ እና በጣም ብዛት ነበረው መኪኖቹ ራሱ ቁሞው ፓርክ ፓርክ ፓርክ ዞው ስለነበረ ለእሳት አደጋ መከላከያ መኪኖች ለመልቀቅ ባለቤቶቹ እንኳ ሳይጠበቁ ነበር በሎደር በመኪኖቹ ክራሽ የተደረጉ ከመንገድ እየወጡ የነበረው። እዛን ሰዓት መኪናችሁን ማንቀሳቀስ በመኪናችሁ መውጣት ቻላችሁ? እኛ ልክ ያ ፋይር እየተጠጋ ሲመጣ እኔ ሌት ነው የደረስኩት እንደነገርኩሽ። ባለቤቴ ወደ ቢቹ ላይ ነው ያለ ነው፣ እዛው አሁ ትንሽ ከነበረበት ቦታ ላይ ያነሳችው እና ቢቹ ላይ ፓርክ አረገችው፣ ወደ ውሃው ያለበት አካባቢ ማለት ነው። ወደ ውሃው ላይ ያረገችው እና ከዛ ተመልሰን የገባ ነው። በምን ያህል ቅርበት ላይ ነበራችሁ? እኔ ቅርበት ሳይሆን እኔ እኮ እኛ ቁመን የፋየሩ ሙቀት ይሰማናል። ያው እዛው ነው፣ ምንም ማለት ይቻላል። የእሳቱ ሙቀት ሲሰማችሁ ነበር እሳት ሙቀት ለምሳሌ ረው እነዚህ የዘንባባ ትሪዎች ከበራችን ላይ ነው ያለው። እሱ ፎቶውን ምናልባት በቪዲዮ ልንገልጽልንች እነሱ እየተያያዙ ነበር። የእሳቱ ርግጋፊዎች ደግሞ በራችን ላይ ነው የሚንት የሚለ። ስለዚህ ቅርብ ነበራችሁ። እሱንም ማለት አይቻልም። እዛ ውስጥ እዛ ውስጥ ነው የነበራችሁ። ወደ ወይዘሮ ተዋበች ተመለስኩ። ባለቤታቸው አቶ ዮሴፍ ከመጡ በኋላ ሰነድ እናውጣ በሚል ተመልሰው ወደ መሸጫው እንደገቡ ነገሩ ዶኩሜንት ምንም ስላላወጣው ለማውጣት ተመልሰን ሄድን። በእግር ጠይቀን ግባ ብለን እሽ ብለው ፈቃደኛ ሆኑ። ሄድን መጨረሻ ላይ ስንወጣ ግን በሁለተኛው ሰዓት አይናችን ማየት አልቻለም። ጭሱ በጣም አስቸጋሪ ነበር። ከኛ አካባቢ ያሉ ዛፎች እያየናቸው ይቃጠሉ ነበር እና እጅግ እጅግ አስፈሪ ነበር። እኛ አርለንም እሳት አደጋ ሰራተኞች ምን ማድረግ እንዳለባቸው በዛን ሰዓት በጣም የደነገጡበት ሰዓት ነበር። ንፋሱ እጅግ እጅግ አስፈሪ ነበር ማለት ነው። እሳቱን ታዩት ነበር። መጀመሪያ ጥቁር ከለር ሆኖ ጭሱ እየተጠቀለለ ይመጣል የሆነ ንፋሱ። ከዛ መጨረሻ ላይ እሳቱ እየተጠቀለለ እቃ ሲመጣ በንፋስ ማመን አልቻልሁም እኔ ራሱ ማለት ነው። በዓይኔ ያየሁትን አሁን ራሱ ህልም ነው የሚመስለኝ። ከዛችን እንደ ዘንባባ ዛፍ አይነቶችን ከላያቸው ላይ እሳቱ ይነድ ነበረ። ከአንዱ ላይ ነዶ ሌላ ቦታ ደግሞ እንደገና ይነዳል እና እኛ እንዴት ነው የምንወጣው ብዬ ለራሴ ነፍስ በጣም ሳታ የጨነው ነው። ግን ሳስበው ከእኛ ደግሞ የባሰ ከዛ ውስጥ ያሉ ሰዎች አሉ። በሰከንድ ደቂቃ ፍጥነት ነው የደረሰው እና ከዛ አካባቢ ያሉ ሰዎችን ደግሞ እንዴት እንደሚወጡ ሳስብ በጣም በጣም ጭንቀት ነበር። እኔ እንጃ ለእነሱ ራሱ ህልም ነው የሚመስላቸው። ለምን እነሱ አርሉ የአደጋ ሰራተኞች በፍጹም ያልጠበቁት ነገር ነው የሆነ። በፍጹም ከኛ አካባቢ ነበር ቆሞ የሚጠባበቁ ያሉት ማለት ላይ ሩቅ ነበር የመሰላቸው ከነሱ አጠገብ ነው የመጣው ማለት። ምን አይነት እርምጃ ወሰድሽ? ምን አደረግ? መጀመሪያ ልክ ዘግተን ስንወጣ ሌላ በአምስት ደቂቃ ውስጥ ሌላ ነገር ነው የጠበቀን። ከዛፍ ወደ ዛፍ እሳቱ ይቀጣጠል ነበር። በጣም አስፈሪ ነበር። መኪናችን ጋር መሄድ ስለነበረብን እየተሯሯጥን ሄድን። በጣም ጨለማ ነው፣ እንደገና ጭስ ነው፣ ንፋስ ነው። በዛን ሰዓት ሰዎች ይሯሯጣሉ የጠፋቸውን ሰው ለማግኘት። ለማለፍ አይችሉም፣ ተከልክሏል። መኪናው ከዛ ድረስ መጦ መንገድ ላይ ፓርክ በሚባል ደረጃ መጦ ቁሟል። በዛ ላይ ሰዎች በእግራቸው ቤታቸውን ለማትረፍ ያላቸውን ምቃ ቤተሰብንም ማገዝ እየተሯሯጡ ነበር። በዛ ሰዓት እኛም መውጣት ስለነበረብን ወደዛ እየሄድ ግን ባለቤቴ እንዲሁም ሰውንም ሊረዳ ሞክሯል። ወይዘሮ ተዋበች እዛ አካባቢ የነበሩት ሰዎችስ እንዴት ነበረ ጭንቀታቸው ወይም እንዴት ነበረ ሁኔታቸው? ከሱቅ አገልግሎት ሌላስ ትምህርት ቤት እንደዚህ ሆስፒታል ወይም ሌሎች ነገሮች ነበሩ ወይ አካባቢው ላይ እና በሰዓቱ የነበረውን የሰውን ሁኔታ አስቲንገሩ። የተመለከቱትን ያዩትን ከኛ አንድ ብሎክም አይደለም። ላይክ በአይን የምናየው በሱቄጋ ቁጭ ብዬ ማየው ትምህርት ቤት አለ። በጣም ቅርብ ቅርብ የሆነ ማለት ነው። በእግራችን ብንሄድ ሶስት ደቂቃ የማይወስድ በአጥር ነው የምንለያየው ማለት ይቻላል። እና ትምህርት ቤት ወላጆች በቃ ልጆቻቸውን ይዘው ለመሄድ ሲሯሯጡ፣ እኔም ማውቃቸው ወላጆች ሳይቀሩ በጣም በጣም በአስቸጋሪ ሁኔታ እንደዛ፣ በደቂቃ ነው ንፋሱ እሳቱን ያቀጣጠለው ጊዜም አልሰጠም። በዛ ምክንያት ልጆቻቸው ለማውጣት ሲሯሯጡ፣ እኛ ራሱ ምን እንርዳ እያን ባለቤቴም እኔም እየጠየቅነን ነበር። እና እነሱ ደግሞ የሚሉት በቃ ሂደን ማውጣት አልቻንም እያሉ፣ ግን ደግነቱ በእግራቸው እየመጡ ሁሉንም በሚባል ደረጃ ተማሪዎች ሳይጎዱ ወጣዋል ማለት ነው ሌላ ግን ነርሲንግ ሆም ነበር አዲስ የተከፈተ እሱ ግን አባት እናት እንደዚህ አይነት ሰዎች ያሉበት ስለሆነ ልጆቻቸው የቅርብ ቤተሰቦቻቸው እነሱን ለማውጣት አልቻሉ ነው መኪና ፓርክ መደረግ የነበረበት ከታች አስራ አምስት ደቂቃ ሀያ ደቂቃ ወይም ሰላሳ ደቂቃ ወክ አድርጎ መምጣት ስላለባቸው ከታች ነበር መኪና ፓርክ አድርገው ሂደው የሚያመጧቸው እና ወክ እያደረጉ ለማምጣት ገና እየሄዱ ነበር። ከዛ በኋላ ይዟቸው ሲመጡ እንደደረሰ ምን እንደሆነ ው በዓይን አላየን ግን ሲረበሹ፣ እነሱ ሲሯሯጡ እኔ ራሱ ማውቀው ካስተመር ከዛ ውስጥ እንዳላውቃለሁ እንዲሁም እኔ ያለውን ሩም እንጂ ባውቅ ኑሮ እኔም ባለቤቴም ሂደን ለማውጣት በቃ ውስጣችን በጣም ፈልጎ ነበር እና አሁንም ሳት አደገው ከደረሰ በኋላ ለእኔ በጣም እንቅልፍ የነሳኝ ማለት ህጄ መርዳት ብችል ኑሮ ህጄ ባወጣቸው ኑሮ ከሞቱት ውስጥ ስነሱ ይሆን የሚለው በቃ ሁለት ዛንዴ ብልን ሁሉ ላለው ከተኘውበት እና እጅግ ከባድ ነው። በሰዓት ነ የሰው ልጅ እንደዚህ መፈተን በጣም ከባድ ነገር ነው። እንግዲህ ይሄ የፓላሴዴስ አካባቢ ከፍተኛ ጉዳት የደረሰበት የሚወጡት መረጃዎች እንደሚያሳዩት ከዛ ውስጥ የተረፈው አስራ ሰባት በመቶ ብቻ እንደሆነ፣ ሌላው ግን ወደ አመድነት እንደተቀየረ ነው መረጃዎች የሚወጡት እና የእናንተ የመሸጫ ሱቅ እና አካባቢው ምን እንደደረሰበት ያወቃችሁት፣ ያያችሁት ነገር አለ? ከዛ በኋላ ተመልሳችሁ ለመሄድ ችላችኋል? ተመልሰን ለመሄድ እድሉን አላገኘንም። ምክንያቱም እንኳን የኛ ሱቅ ጠርቶ ሰው እንኳን ሕይወት ያለፈበት ሁኔታ ስለሆነ ይሄኛውን፣ ስለ ሱቁ፣ ስለ አንዳንድ ነገሮቹ ላይ ቅድሚያ አይሰጠውም። በአሁኑ ሰዓት ከእኔም ጀምሮ ማለት ነው ቅድሚያ የሚሰጠው የሰው ልጅ ሕይወት የጠፋው ነው። ትልቁ ክብርና አሁን መጀመሪያ ማን ጉዳት እንደደረሰበት ምን ምን እንደሆነ እሱን ነው መጀመሪያ የሚጣራው ማለት ነው እና እኔም ያው በዜና በምናምን ከመስማት ውጭ እንደገና አንዳንዴ እንገናኛለን። እኛ እንደዚህ ጉዳት የደረሰብን ያው በወሬ ደረጃ በቃ ተርፏን ሊሆን ይችላል የሚባል ገና አሁን ሰሞኑን እየሰማን ነበር። እንዲሁም አንዳንድ የወጣ መረጃ አለ የሚባል ነገር ሰምተናል። ግን አሁን ቅድሚያ እየተሰጠው ያለ በጣም በሚያሳዝን ሁኔታ በዚህ ሰዓት ሕይወታቸውን ያጡ ሰዎች አሉ። ሕይወታቸውን ማጣት ብቻም ደግሞ ሳይሆን ተጎድተው ሆስፒታል ውስጥ አሁን ትሪት ሚደረጋሉ፣ መተንፈስ ያቃታቸው በሰዓቱ ምክንያት ብዙ የተጎዱ ሰዎች ስላሉ አሁን ለትንሽ ቀናት በኋላ መረጃ በደንብ አገኛለሁ፣ ግን ለጊዜው ተርፏ የሚባል ነገር ሰምተናል። ከሆነም ይኸው የእግዚአብሔርን ስራ ያየንበት ነው። ግን ይኸው የእኛ ቢተርፍም ግን በቃ ማለት ከአስተመሮቼ እንደ ቤተሰብ ነበር የምናያቸው እና እነዛን በጣም እንደ ቤተሰብ ማያቸውን ለስምንት ዓመት በየቀኑ ማለት የሚቻል ደረጃ ነው ማገኛቸው እና እነሱን ከዛ ቦታ እንደዛ ሆኖ ማየት አስቸጋሪ ሁኔታ ነው። ሆነው ማለት ነው ቤታቸውን አጠው ከዛ ላይ የሚወዱት ቤተሰብ እንዴት ነው የምናገኘው? ብለው ሲጨነቁ፣ እኔ እንኳን ስምንት ዓመት ስለቆየሁ ይህን አይነት ስሜት ፈጥሮብኛል። እነሱ ደግሞ አንዳንዶች ተወልደው ያደጉበት አንደኛ ደረጃ ትምህርት ቤት፣ ሁለተኛ ደረጃ ትምህርት ቤት፣ ከዛ አካባቢ ነው የሄዱት። ሁሉንም ነገር በአንድ ቀን ሲያጡት እንጃ ከዚህ የበለጠ ከባድ የለም። እንደገና ደግሞ የሰው ህይወት ደግሞ ያለፈው ደግሞ እጅግ ከባድ ነው። እኔ መጽናናቱን እግዚአብሔር ይስጣቸው ነው ብለው ምን ቃላት የለኝም። ምን ማድረግ ይቻላል? ይህንን መሸጫ አጠዋለው እየተቃጠለ ነው በቃጠለ ነው እየሄድን ነው የሚል ስሜት መቼም ይኖራልና ምን ተሰማውት? ያን ሰዓት መቼስ በሰው ሀገር ስትመጪ በጣም እዚህ ለመድረስ ለፍተሽ ሰርተሽ ነው፣ ትንሽ ከበድ ይላል ያለው በዛን ሰዓት ድንጋጤ ግን በዛን ሰዓት የሚገርመው ሁኔታ ስለሱ ቁም ባስብ መጀመሪያ ግን የእሳቱ ፍጥነት በጣም እያስገረመኝ ስለነበር የሰውን መሯሯጥ የእሳት አደጋ ሰራተኞች እንዴት ነው የሰውን ህይወት የምናተርፈው ብለው እሳት ማጥፋት ሳይሆን የጀመሩት ሰውን ለማትረፍ እንዴት ማድረግ እንዳለባቸው ነበር። እና በዛን ሰዓት ትንሽ እንደዚህ ነው ለማለት ከባድ ነበር፣ ግን የቆየው በጣም ነው የወሰደብን ሰዓት። ከዛ ለመውጣት ማለት ነው ከባድ ስለነበረ በጣም መንገዱ ጭንቅንቅ ነበር። የሆነ ሰዓት ላይ ግን ው በቃ ላጠፋው ነው ብዬ ው በጣም በጣም ነበር የደነገጥኩ። ምን ያህል ሰዓት ወሰደባችሁ ከዛ ለመውጣት? ከሁለት ሰዓት በላይ ወስዶብናል። በጣም አስራ አምስት ደቂቃ ላይክ ሀያ ደቂቃ ወስደው መንገድ ለኛ ሁለት ሰዓት ኖር ወስዶብና። ከዚህ ከአስራ ሰባት በመቶ ውስጥ ከተረፉት ንብረቶች አንዱ የእናንተ ከሆነ እንዳሉት ያው ተዓምር ነው የሚሆነው። እሳት አላገኘውም ነበር ማለት ነው። እኛ ዘንባባ አይነት ዛፎች ሲቃጠሉ በአይናችን ከበራችን አካባቢ ያሉት ሲቃጠሉ ከኛ ሱ ፓርኪንግ ቦታ አለ ከሱ አካባቢ ላይ ሁለት ደቂቃ ተራምደሽ ሲቃጠሉ በአይናችን ጭሱ እየተቃጠለ ንፋሱ እንደዛ ሲያደረግ አይተናል። እኛም ባይናችን ማለት ነው ላይክ ማለት እንደሚቃጠል እያወቅ ነው የወጣ ተቃጥሎ ቲንግ እሳት አደጋዎች በጣም በጣም ተረባርበው እጅግ በሚገርም ሁኔታ በቃ እንዳተረፉትና እንደገና ደግሞ እግዚአብሔር ተጨምሮበት ሌላም ቦታም እንደዛ ተረባርበዋል፣ ሊተርፍ አልቻለም ግን፣ እንደዛ ሆኖ ሊተርፍ ችሏል። ግን ሙሉ መረጃ ግን እስከለል ዘንድ ድረስ ታረፈ ብለን ግን መናገር አንችልም። ገና ብለው ነው የነገሩን ማለት ነው። ለአንድ ሳምንት በዘለቀው እሳት እስካሁን የ25 ሰዎች ህይወት ያለፈ ሲሆን ሰላሳ ሰዎች የት እንደደረሱ አልታወቀም። ከሟቾቹ መካከል ስምንቱ በፓስፊክ ፓሊሴድስ አካባቢ በተዛመተው እሳት የሞቱ መሆናቸውን ባለስልጣናት አስታውቀዋል። ከ12000 በላይ ቤቶችና ህንፃዎችም ወድመዋል። የገቢ መጠናቸው ከፍ ያሉ ሰዎች መኖሪያ እንደሆነ በሚነገረው ከፊሉ አካባቢ ወይዘሮ ተዋበች የሚሰሩበት ነውና ለመሆኑ አካባቢውና የአካባቢው ማህበረሰብ ምን ይመስል እንደነበር ጠይቄያቸዋለሁ። ምክንያቱም ሱቅ ብቻ ሁኛ አይደለም የምንሸጠው፣ ባስኬት ጊፍት የሚባል አለ፣ እቃ ሽጎ መውሰድ ከቤታቸው ድረስ ስጦታ ሲፈልጉ፣ እንደገና አበቦችን ደግሞ ለበዓል ሲሆን፣ አባቶች ቀን ለእናቶች ቀን የተለየ ዝግጅት ሲኖር አደርጋለሁ። ለምን በተጨማሪ ሰፈሩ ትንሽ ጸጥ ያለም ሰፈር ስለሆነ ገቢ እንዲያስገቢ ብዬ አንዳንድ ነገሮችን እንደዛ ነገር ስለማደርግ ቤታቸው ድረስ እየሄድኩኝ ውጩን አይደለም ውስጡን ገብቼ ማየት እድል አግኝቼ አይቼዋለሁ። እና ደግሞ ማደርገው ሰው ቀጥሬ ድራይቨር ሳይሆን እኔ ራሴ ለምን እምነታቸው ከዛ አካባቢ አንቺ ሂደሽ ስታረጊላቸው ደስ ይላቸዋል። ማያውቅ ሰው እየሄደ ቤታቸውን ከሚያይ ለአንቺ እምነት ይሰጡሻል። እና እምነት የውሰጡኝ እየመጡ ከመግዛት አንጻር ማለት ነው። ሌላ ከስተመሮች እራሱ ቁጭ ብለው ይጠብቁኛል። እንደምመለስ ያውቃሉ። በአስር ደቂቃ መለሳለው እኮ በአስር ደቂቃ ወንበር ከውጭ አለ መቀመጫ። እንደ አጋጣሚ ሆኖ ከዛ ላይ ቁጭ ብለው ይጠብቁኛል። አንዳንዴ ደግሞ ከዛው አጠገብ ኮፊ ስላለ ከዛ አዝዘው ይጠብቁኝና እንዲያውም አንዳንዴ ይስቃሉ። አንቺ ኮ በቃ ነጋዴ ስስታት ሆኚ በቃ የሰፈርን ትንሽ እያሉ የሆነ የሚያስቁ ነገር አለ። እነሱ የሚሉት አባባል እና ሊገርምሽ ያ ሁሉ ነው የሚመጣ አዲስ አበባ ራሻኝ በተለይ ደግሞ በኮቪድ ወረርሽ ጊዜ የሰጡኝን ፍቅር የሰጡኝን ደግነት እኔ ልነግርሽ አልችልም። ሱቁ መዘጋት ከነበረበት ንዘገው በዛን ሰዓት ነበር። አሁን ግን በዚህ ፋይር መሆኑ ለእኔ ራሱ አስደንግጦኛል። እንደዚህ አይነት ፋይር ይኖራልም ብዬ ስላልገመቱ ና ያንን በደንብ የሚያውቁት አካባቢ አሁን ወደ አመድነት ተቀይሮ ሲያዩ ተመልሰው እዛ ባይሄዱም በቴሌቪዥን ማየቶትን ነግረውኛል። እና እኛም እየተመለከት ነው ስለሆነ ምን አይነት ስሜት አለው ያንን ማየት። ለዛም ነበር ቃለ መጠየቅ ማድረግ የከበደኝ። ምክንያቱም እሁለት ለእኔ ፋሚሊዎች ናቸው። ና አንዳንዴ እኮ ሱቅ መጠው አርባ ደቂቃ ሀያ ደቂቃ አውርቶ መሄዱ ናቸው፣ እንዲሁ እቃ ገዝቶ መሄዱ አይደሉም። ፓንዳሚክ፣ እንደነገርኩሽ ሰባት ቀን ሙሉ ስሰራ ብቻዬን ነበር። ሰው ማንም ሰራተኛ የለኝም። እና መጠው በጠው በዛን ሰዓት ማስክ አድርገው መጡ። አንዳንድ ያወሩኛን የር ደሊቨሪ አደርጋለሁ። እንደገና አሁን እንደምነግርሽ ነው። በጣም ኮሚኒቲ ወዛ አካባቢ በጣም ስትሮንግ ነው። ስለዚህ እኔም በጣም ሙሉበት ስለሆነ እንደ ቤቴ ነው። በቃ ሰቨን ዴስ ነው እና ትንሽ ኢሞሽናል ሊያረጋ እንዲ የመግለጽ አልችልም። በንባብ ገልጸው የተሻለ ይመስለኛል። ከባድ ነው። አደጋው ከደረሰ በኋላ የስምንት ዓመት የሰራሽበት የንግድ ቤትሽንም እያሳደግሽ የመጣሽበት አካባቢ ወደ ሰባ ሰባት በመቶ የሚሆነው ወድሟልና እና ከዚህ በኋላ ሱቅሽም ቢተርፍ የንግድ ቤት ነው እና መቼም የሚገበያዩ ሰዎች ያስፈልጋሉ። ምን ተስፋ ታደርጊያለሽ? እኔ አሁን የተማርሁት ከዚህ ቃጠሎ በኋላ የሰው ልጅ ምንም ተስፋ መቁረጥ እንደሌለም። ምክንያቱም እኔ ድሮ ምን እላለሁ ልጅ ሆኜ ጀምሮ ማለት ነው የሆነ ከባድ ነገር ሲደርስ ወይኔ ከባድ ነው ብዬ ላቆም ይችላለሁ ብዬ አምን ነበረ። አንዳንዴ የለም በልጅነትሽ የምታስብ ገና ልጅ እያለሽ ግን፣ እየቆየሁ እየቆየሁ ስመጣ ግን ምንም ነገር እንደማያስቆመኝ በራሴ ቢዝነስ አይቻለሁ። ይህ ቢዝነስ በጣም ከባድ ነበር እስክለም ድረስ እኔ ጥቁር ከመሆኔም አንጻር ከሌላም ሀገር ከመምጣቴ አንጻር ከዛ ሰፈር ለሁለት ዓመት ለሶስት ዓመት ካስተምሮችን ለመያዝ በጣም ትንሽ ከበድ ብሎ ነበር እየቆየው ሳየው በየጊዜው ግን ካስተመሮች እየለመዱኝ ቤተሰብ እየሆኑ ሲመጡ በጣም ሚገርምሽ፣ በቃ ሰፈሩን ሞር እየወደድኩት በጣም እየተደሰጥኩኝ፣ ካስተመሮችም እንደ ቤተሰብ መጠው በቃ አውርተውሽ ተጫውተው በቃ ያላቸውን አንዳንዴ ከኔ ስቶር የመጣ ሰው ያውቀዋል። አርባ ደቂቃ ሊቆዩ ይችላሉ ስቶር ውስጥ ማታ ሲያወሩ እና በቃ ፋሚሊ ሆነናል። ስለዚህ ማለት ነው ከትንሽ ከሆነ ነገር ጀምረሽ የሆነ ቦታ እንደምደርሻ አውቄዋለሁ። ቢዝነስ የጀመርኩት አሁን አይደለም፣ ገና በልጅነቴ በሀያ ሁለት አመቴ ነው አካባቢ ነው እና ይህኛውን ስምንት አመት ልበልሽ እንጂ ቆየው ቢዝነስ ከጀመርኩኝ። ስለዚህ ማለት ነው እግዚአብሔር የተመሰገነ ይሁን። ጤነኛ ነኝ፣ ጠንካራ ነኝ የስራ ልምዱም ስላለኝ አሁን እንደገና በዚህ ባየውት አንዳንድ ነገር ማለት ነው፣ የሰው ልጅ ከዚህ ቃጠሎ ወጦ ተስፋን የሚያወሩበት እንደገና መነሳት እንችላለን እያሉ ሁሉንም አጠዋል። አንዳንዶች የሚገርምች ቢዝነሳቸውንም መኖሪያ ቤታቸውን አጠው፣ ምን ማድረግ አለብን ብለው ቁጭ ብለው ሲያወሩ ሳይ፣ አሀ የኔማ ትንሽ ነው የነሱ ከኔ ብሳን ማለት ጀምር ያለው ማለት ነው። ወይዘሮ ተዋበች እርሳቸው የሚያውቋቸው አብዛኞቹ ንብረት የወደመባቸው የአካባቢው ነዋሪዎች ሆቴል መግባታቸውን ገልጸው በጣም የሚቀርቧቸውን ንብረታቸው ወደ አመድነት የተቀየረ አራት ሰዎች ሄደው ማጽናናታቸውን ነግረውናል። በመጨረሻም ምኞታቸውን አካፍለውናል። እንግዲህ ለሞቱት ነፍሳቸውን ይማርልን፣ ከቤታቸው ደግሞ ተፈናቅለው አሁን በየቦታው ላሉት ደግሞ መጽናናትን ይስጥልን። እንደገና ደግሞ እንደኛም ቢዝነሳቸው ተጎድቶ እንደዛ ላሉት ሰዎችም እንደገና የውሰርተን እንደምናገኘው እግዚአብሔር ደግሞ ልባቸውን ጠንከር እንዲያደርጋቸው ምኞቴ ነው። በአጠቃላይ የመጣው ነገር እዚህ አካባቢ ለብዙችን ለሁላችን የሚያስተምረን ነው እና ሀብት በአንድ ቀን አግኝተሽው በአንድ ቀን እንደምታጭው ያሳየኝ ትምህርት ስለሆነ ሁሌም እግዚአብሔር መያዝና እኛም ደግሞ በተቻለው መጠን ማለት ነው፣ ከዚህ ተምረን እኛም የምንችለውን ነገር ለሰው በቃ መድረስን ተባብር ደስ ይለኛል። እንደገና ደግሞ ላይክ ጓደኞች፣ ወዳጆች፣ በአጠቃላይ ማውቃችሁ ሰዎች ጠዋትና ማታ እየደወሉ አይዞች፣ በርች ይላሉኝ። ለሁሉም ምስጋና አቀርባለሁ። ወይዘሮ ተዋበች ከአደጋው በኋላ ሰዎች እርስ በርሳቸው የሚያደርጉት መደጋገፍና መረዳዳት እንዲሁም የሚያሳዩት ጥንካሬ ሀዘናቸውን ወደ ተስፋ እንደለወጠላቸውም አጫውተውናል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። የተመራጩ ፕሬዝዳንት ዶናልድ ትራምፕ ለሁለተኛ ጊዜ ወደ ስልጣን ለመመለስ እየተዘጋጁ ባሉበት ወቅት ከአፍሪካ ጋር የሚኖራቸው ግንኙነት በተለይም ከጸጥታና ደህንነት ትብብር አንጻር ምን ሊመስል ይችላል የሚለው ጥያቄ ጎልቶ እየተነሳ ይገኛል። አፍሪካ ለአሜሪካ ቀዳሚ የፖለቲካ፣ የደህንነትና የስትራቴጂ አቅጣጫ አለመሆኗን የሚገልጹት የአፍሪካ ጉዳይ ተንታኞች ትራምፕ በአፍሪካ ላይ ያላቸው ትኩረት እንደ ሩሲያና ቻይና ያሉ ሀያል ሀገራትን በመገዳደር ላይ የተመሰረተ ሊሆን እንደሚችሉም አመልክቷል። በአፍሪካ ቀንድ በሳህልና በታላቁ የቻድ ሀይቆች አካባቢ ውስጥ ግጭቶችና ሽብርተኝነት ፈታኝ በሆኑበት ወቅት የትራምፕ የስልጣን ዘመን በአፍሪካ ጸጥታና ደህንነት ላይ የሚኖረውን አንድምት አስመልክቶ ስመኝሽ የቆየ ተንታኞችን አነጋግራለች። ወደ እዛ ነው ምናልፈው። ተመራጩ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ለሁለተኛ ጊዜ ወደ ስልጣን ለመመለስ እየተዘጋጁ ባሉበት ወቅት በቀደመው የስልጣን ዘመናቸው በአፍሪካ የሳህል ቀጠና ልዩ መልእክተኛቸው አድርገው ሾሟቸው የነበሩትን ፒተር ፓም የአፍሪካ ጉዳዮች ምክትል የውጭ ጉዳይ ሚኒስትር አድርገው ሊሾሟቸው እንደሚችሉ እየተገለጸ ነው። ፒተር ፓም ደግሞ ከሶማሊያ ተገንጥላ በራስ ገዝ አስተዳደር የምትመራው ሶማሌላንድ እንደ ሀገር እውቅና እንድታገኝ ተሟጋች መሆናቸው ይነገራል። በአዲስ አበባ ዩኒቨርሲቲ የአፍሪካና እስያ ጥናትና ምርምር ማዕከል ተባባሪ ፕሮፌሰር የሆኑት ዶክተር ሳሙኤል ተፈራ እንደሚያስረዱት የሶማሌላንድ ጂኦፖለቲካል አቀማመጥ አሜሪካ በቀይ ባህር ዙሪያ ላላት ፍላጎት አመቺ በመሆኑ አዲሱ የትራምፕ አስተዳደር ለሶማሌላንድ እውቅና ሊሰጥ የሚችልበት እድል እንዳለ ያመለክታሉ። ከእሳቸው መንደር ካሉ የአፍሪካ አማካሪዎቻቸው አካባቢ የሚወጡ የምንሰማቸው ዜናዎች ግን የሚያሳዩት ምንድን ነው? ቀይ ባህር አካባቢ ያለውን በተለይም የሁቲዎችን እንቅስቃሴ ተከትሎ የንግድ መስመር በተለያየ ጊዜ እንዲቋረጥ የሆኑባቸውን ምክንያቶች አይተናል። የጸጥታ ስጋቶችን በስፋት አይተናል። መርከቦች ሲጠቁ አይተናል። በዚህም የተነሳ ብዙ መስተጓጎሎችን ስንመለከት ነበር እና ያንን ለማስተካከል ሶማሌላንድን እውቅና ብንሰጥ አሜሪካም፣ ምዕራቡ ዓለም እዛም አካባቢ ያለው ጸጥታ ይስተካከላል፣ የተሻለ ሰላም ማምጣት እንችላለን። የአልሁቲዎችንም፣ የአልሸባብንም ሶማሊያ ውስጥ ያሉ ሌሎች እንቅስቃሴዎችን፣ ትራም ውስጥ ያለን እንቅስቃሴ እንዲሁም ኢራንን በቀይ ባህርና በገልፎ ፌደን አካባቢ ሊኖር የሚችል አስኪ እንቅስቃሴ ማቆም እንችላለን የሚል ጠንከር ያለ እንቅስቃሴዎችን እናያለን። አሜሪካ በሶማሊያ ሰላምና መረጋጋትን ለመፍጠርና ሽብርተኝነትን ለመከላከል ለረጅም ጊዜ ስትከተል የቆየችው አንድ ሶማሊያን ፖሊሲ የምትቀይርበት እድል በጣም ጠባብ መሆኑን የሚገልጹት ደግሞ የአፍሪካ ቀንድና መካከለኛው ምስራቅ ጉዳዮች ከፍተኛ ተመራማሪ የሆኑት ዶክተር በለጠ በላቸው ናቸው። ዶክተር በለጠ ትራምፕ ይህን ፖሊሲ በመቀየር ለአሜሪካ የሚያስገኙት የተለየ ጥቅም እንደሌለ ያምናሉ። ይህንን ለመከላከል የሚያስችሉ መሰረተ ልማቶች አሜሪካ ለምሳሌ በጅቡቲ ያላት፣ በዚህ ፖርት ሊሞኔር ያላት ወታደራዊ ቤዝ ዋነኛው የአፍሪካን እንቅስቃሴዎቿን የምትቆጣጠርበት ቀጠና ጣቢያ ነው። ይሄ ጣቢያ አሁንም ዋነኛው የአሜሪካ ወታደራዊ ቤዝ ነው። ይሄ ባልተቀየረበት ሁኔታ ሶማሊላንድ ውስጥ ሌላ ተጨማሪ ትመሰረታለች ብሎ ማሰብ ይከብዳል። አንድ ሶማሊያ የሚለውን ፖሊሲ በማራመድ ግን ሌሎችን ኃይሎች ከሶማሊያ የሚሆን ከሌላ ከቀጠናው ማስወገድ መቀናቀን ያስችላታል ተብሎ ይታሰባል። ሁለተኛ አሜሪካ ከዚህ ውስጥ የምታገኘው የተለየ ጥቅም ከደህንነቱ አንጻር፣ ከስትራቴጂ አንጻር ኢቭን አንቺ ያልሹ ቀይ ባህርን ከመቆጣጠር አንጻር ሶማሊላንድን እውቅና መስጠት የተለየ የሚፈጥርላት ነገር አለ ተብሎ አይገመትም። ሶማሌላንድ ራሷን የቻለች ሀገር ሆና እውቅና ለማግኘት የሚያስችላት የቀይ ባህር ወደብ ከኢትዮጵያ ጋር መፈራረሟ በኢትዮጵያና በሶማሊያ መካከል ለአንድ ዓመት የዘለቀ ውጥረትን ፈጥሮ ቆይቷል። ምንም እንኳን ሁለቱም ሀገራት ልዩነታቸውን በውይይት ለመፍታት ስምምነት ላይ ቢደርሱም የእርስ በርስ ጦርነቶች በተዛመቱበት የአፍሪካ ቀንድም ተጨማሪ ስጋት ሆኖ ቆይቷል። ይህ የፖለቲካ ለመረጋጋት ለአሜሪካ እምብዛም የራስ ምታት ያልሆነ ሲሆን በተለይ የትራምፕን ትኩረት እንደማያገኝ ዶክተር በለጠ ያሰምሩበታል። የአፍሪካ ቀንድ የምንለው አሁን ያለበት ሁኔታ ሁሉም አባል ሀገራት የምንላቸው ኢትዮጵያን ጨምሮ ከፍተኛ የሆነ የውስጥ ችግር የሚያስተናግዱበትና እንደገናም የሁለትዮሽ ግንኙነታቸው የሶስትዮሽ ግንኙነታቸውም ጭምር በመከራ የተሞላ መሆኑን ማስታወስ ያስፈልጋል እና አሜሪካ ልታደርገው የምትችለው የዶናልድ ትራምፕ አስተዳደር ወደፊት ሊከተለው የሚችለው ፖሊሲ የነኚህ ውስብስብ የሆኑ እውነታዎች ነጸብራቅም ጭምር ተደርጎ መታሰብ አለበት። በዚህ የሚስማሙት ዶክተር ሳሙኤልም በተለይ ኢትዮጵያን እንደ ምሳሌ ያነሳሉ። በኢትዮጵያ ለዓመታት የዘለቀው የጸጥታና ደህንነት ችግር ትራምፕ ቅድሚያ ለሚሰጡት የንግድና ኢንቨስትመንት ትብብር አይመች አይሆንም ይላሉ። ንግድ መር የጸጥታና ደህንነት ፖሊሲን ያራምዳሉ ብዬ የሚላቸው ትራምፕ ኢትዮጵያ ውስጥ ያለው ሰብአዊ ቀውስ የበለጠ ስደተኞችን የበለጠ ችግርን አሜሪካ ላይ ሊያመጣ የሚችል ከመሆኑ አንጻር እሳቸውም ከሰብአዊ እርዳታ ይልቅ ወደ ንግድ ትኩረት ሰጥተው የሚሰሩ ሰው ነጋዴም እንደመሆናቸው ጋር ተያይዞ ከዚህ በተጨማሪ ደግሞ ዩኤስ ኢንቨስትመንትን ፕሮሞት ለማድረግ ለማስፋፋት ኢትዮጵያ አሁን ያለችበት ሁኔታ ምቹ ስላሉ፣ በአጠቃላይ የአፍሪካ ቀንድን ከኬንያ በስተቀር ስናይ እንደዚህ አይነት ምቹ የሆነ ኢንቫይሮመንትን ወይም አውድም ስለሌለው የትኩረት አቅጣጫ ተብለው ተወዳጅ ሊስት ውስጥ የማይገቡበትን ያሳያል። ሌላው የአፍሪካ ትልቁ ራስ ምታት ሁለት ዓመት ሊሞላው ጥቂት ወራት ብቻ የቀሩት የሱዳን ጦርነት ነው። የባይደን አስተዳደር የስልጣን ዘመናቸውን እያገባደዱ ባሉበት ወቅት የሱዳኑ ፈጥኖ ደራሽ ኃይል መሪ መሐመድ ሀምዳን ዳጋሎ ሄሜቲና በጦር አዛዡ አብደል ፋታህ አልብርሃን ላይ የተለያዩ ማዕቀቦችን ጥለዋል። የአፍሪካን የጸጥታ ጉዳዮች የሚከታተሉት ባለሙያዎች ግን ይህ ጦርነት ትራምፕን ብዙም ያሳስባቸዋል ብለው አያስቡም። ሆኖም በቀደመው የትራምፕ ዘመን ከኬንያ ጋር የነበራቸውን ትስስር በመመልከት ኬንያ በአፍሪካ ቀንድ የሰላምና ደህንነት ተጽዕኖ ፈጣሪ ሊያደርጓት ይችላሉ ይላሉ ዶክተር በለጠ። ኬንያ ከአሜሪካ ጋር ያላት ግንኙነት እየጠበቀ፣ አሜሪካ ለኬንያ የምትሰጠው ቦታ እየጨመረ እንደዚሁም ኬንያ በቀጠናው በሶማሊያም ጭምር ያላት የደህንነት የሰላም የፖለቲካ ሚና እያደገ እንደሚመጣ መገመት ይቻላል። እንዳልሽው ዶናልድ ትራምፕ አስተዳደርም ይህንን ያስቀጥለዋል ተብሎ ይታሰባል። ዋነኛው ዓላማ አሁንም ሽብርተኝነትን በተለይ በሶማሊያ በኩል ያለውን የሽብርተኝነት ቡድኖችን ለመከላከል በሚደረገው እንቅስቃሴ ውስጥ ኬንያ የተሻለ እይታን መፍጠር መቻሏ ነው እና ፕሬዚደንት ሩቶ ከፕሬዚደንት ትራምፕ ጋር የሚኖራቸው ግንኙነት እንዴት ይሆናል የሚለው ወደፊት የሚታይ ነው የሚሆነው። ባለፉት ጥቂት ዓመታት በርካታ መፈንቅለ መንግስቶች በተካሄዱበት ምዕራብ አፍሪካ የተመሰረቱት ወታደራዊ መንግስታት ከምዕራቡ ዓለም ጋር ያላቸውን ግንኙነቶች እያቋረጡ ይገኛሉ። ዩናይትድ ስቴትስም በኒጀር የነበሯትን ሁለት የጦር ካምፖች ዘግታ እንድትወጣ ተደርጋለች። ሽብርተኝነትን መዋጋት አሜሪካ ብቻ ሳትሆን ዓለም ትኩረት የሚሰጥበት ጉዳይ መሆኑን የሚያመለክቱት ዶክተር ሳሙኤል ትራምፕ ከሌሎች የሳህል ሀገራት ጋር ትብብራቸውን ሊያስቀጥሉ ይችላሉ ብለው ይገምታሉ። እንደ ጋቦን፣ ኮትዲቮር፣ ኬፕ ቨርዴ ባለፈውም የአፍሪካ የባይደን ጉብኝት ተካታች የነበሩ ከሎቢቶ ኮሪደር ጋር የባይደን ኢኒሺየቲቭ ቢሆንም ትራምፕ ሞር ኢንትረስታቸው፣ ፍላጎታቸው እንደዚህ አይነት የንግድ የተጀመሩ የንግድ ጅማሬዎችን ክለሳ በማድረግም ቢሆን ማጽናት ላይ ስለሆነ ባይደን የመጨረሻ አፍሪካ ጉብኝት ውስጥ የተካተቱ ከአሜሪካና ንግድን ከማስፋፋት ጋር የተያያዙ ግንኙነት ያላቸው ሀገራትን እና ቅድም የጠቀስኳቸውን ጨምሮ ለእነሱ የተሻለ ድጋፍን በማድረግ በምላሹ የጸጥታ ስራዎችን እንዲሰሩ የማድረግ እንቅስቃሴዎችን ወይም ስትራቴጂዎችን ሊከተሉ ይችላሉ ብዬ አስባለሁ። ዶክተር በለጠ በበኩላቸው የትራምፕ አስተዳደር በምዕራብ አፍሪካ ለሚኖረው ትኩረት ከአውሮፓ ሀገራት እና በተለይ ከሰሜን አትላንቲክ የጦር ቃል ኪዳን ድርጅት ወይም ኔቶ ጋር የሚኖራቸው ግንኙነት ወሳኝ ይሆናል ይላሉ። መጀመሪያ አሜሪካ ከኔቶ ጋር አሜሪካ ከምዕራባውያን ከአውሮፓውያን ጋር ያላት ወታደራዊ ግንኙነት ትብብር በምን መልኩ ነው የሚሄደው የሚለው ነው። የአሜሪካ አስተዳደር የትራምፕ አስተዳደር በምዕራብ አፍሪካ የሚኖረውን ጣልቃ ገብነት የሚወስድ ነው። ፕሬዚደንት ባይደን ከኬንያ ጋር ያላቸውን ግንኙነት ይበልጥ እንዲያጠነክሩ ያደረገው አንዱ ምክንያት በዚህ ሳህል በሚባለው አካባቢ ላይ ያለው እንቅስቃሴ ከቁጥራቸው ውጭ እየወጣ መምጣቱ አንዱ ምክንያት እንደሆነ እናስታውሳለን። የሳህል ቀጠና ዋነኛ ወታደራዊ ቤዝን ጭምር ወደ ኬንያ የመውሰድ እና ከኬንያ በመንደርደር ምዕራብ አፍሪካን የሚመለከቱ ጉዳዮችን ለማድረግ ሁሉ ነው የኬንያ አሜሪካ የትብብር ማዕቀፍ አንዱ ትኩረት አድርጎ የሚንቀሳቀሰው። ስለዚህ ኦልሬዲ የአሜሪካ አስተዳደሮች ከሳህል ያላቸውን ኢንጌጅመንት እየቀነሱ እየወጡ ነው እና በምን ፍጥነት እና በምን ያክል መጠን የፕሬዚደንት ትራምፕ አስተዳደር ተመልሶ በሳህል ጉዳይ ላይ እጁን ያስገባል የሚለው አሁንም ወደፊት የሚታይ ነው። ምሁራኖቹ የሚስማሙበት ትልቁ ነጥብ የአሜሪካ መንግስታት በአፍሪካ ላይ የሚከተሉት ፖሊሲ ሌሎች ሀያል ሀገራት በአህጉሩ ላይ የሚኖራቸውን ተጽዕኖ በመገዳደር ላይ የተመሰረተ መሆኑን ነው። በተለይ ደግሞ ትራምፕ ብራዚል፣ ሩሲያ፣ ህንድና ቻይና የመሰረቱትንና በኋላ ደቡብ አፍሪካ የተቀላቀለችውን የብሪክስ ቡድን እንቅስቃሴ ለመግታት ልዩ ፍላጎት እንዳላቸው ዶክተር በለጠ ያሰምሩበታል። ብሪክስ ሀገራት የሚባሉት አሁን አፍሪካ ውስጥ ያሉ አባላት እየጨመሩ መጥተዋል። ሶስት ትልልቅ የሚባሉ የአፍሪካ ሀያል ሀገራት የብሪክስ አባላት ወረድ ሆነዋል። መስራቸው አለች ደቡብ አፍሪካ ከዚያ በኋላ ኢትዮጵያ እና ግብጽ ቋሚ የብሪክስ አባል ሀገራት ሆነዋል። እንደዚሁም በቅርቡ ራሺያ በተደረገው ስብሰባ ሶስት ተጨማሪ ሀገራት እንደ ተባባሪ የብሪክስ አባል ሀገራት ተደርጎ ተወስደዋል። እነሱም ናይጄሪያ፣ አልጄሪያና ኡጋንዳ ናቸው። እንግዲህ እነኚህ ስድስት ሀገራት አፍሪካ ውስጥ አሉ የሚባሉ ትልልቅ ሀገራት ናቸው እና ወደ ብሪክስ እንግዲህ ብሪክስ ሲባል ወደ ቻይና ወደ ራሽያ ያዘነበለ የፖሊሲ ማዕቀፍ ይኖራቸዋል ተብሎ የሚቀመስ ነው። ፕሬዚደንት ትራምፕ ከተመረጡ በኋላ የመጀመሪያ ትልቅ ስቴትመንት አፍሪካን በሚመለከት ካደረጉት መሀል አንዱ የብሪክስ እንቅስቃሴን በቀላሉ እንደማይመለከቱ መግለጻቸው ነው። በተለይ ከዚህ ከዲዶላራይዜሽን ጋር ያለው እንትን የአሜሪካን ዶላር ማስቀረት አንዱ ዓላማ ስለሆነ ያንን የምታደርጉ ከሆነ የሚደርስባችሁ ጫና ቀላል አይሆንም የሚል ማስፈራሪያ ሰጥተዋል። አሜሪካ በኢኮኖሚ ወታደራዊ እና ፖለቲካዊ አቅም የጎለበተች ልዕለ ሀያል ሀገር ናት የሚሉት ተንታኞቹ ሁሉም የአፍሪካ ሀገራት ከአሜሪካ ጋር ትስስር ለመፍጠር የሚያስችላቸውን አቅም መመዘንና መዘጋጀት እንደሚኖርባቸው ያሰምሩበታል። በተለይ ደግሞ በአፍሪካ ሕብረት ስር ወሳኝ የሆኑ ማዕቀፎችን ማራመድ የሚችሉበትን አቅም ሊገነቡ እንደሚገባም ይመክራሉ። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። የፊታችን ሰኞ የሚከበረውን የተመራጩን የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በዓለ ሲመታ አከባበር ልዩ ገጽታዎቹና ክብረ በዓሉን በዋሽንግተን ዲሲ አካባቢ በሚገኙ የንግድ ማህበረሰብ ላይ የሚኖረውን ጠቀሜታ አስመልክቶ የአሜሪካ ድምፅ ሁለት እንግዶችን አነጋግሯል። እንግዶቹ በአዲስ አበባ ዩኒቨርሲቲ የድህረ ምረቃ ትምህርት መርሃ ግብር የፖለቲካ ሳይንስና የዓለም አቀፍ ግንኙነት መምህር ፕሮፌሰር ብሩክ ኃይሉና በጆርጅ ታውን የቀድሞ ዜድ ሬስቶራንት ባለቤትና የዋሽንግተን ዲሲ የምግብ ቤቶች ማህበር ቦርድ ሊቀመንበር የነበሩት ወይዘሮ ዘውዲት ወንድሙ ናቸው። ያነጋገራቸው ደረጀ ደስታ ነው። በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስ እና ዓለም አቀፍ ግንኙነት መምህር ፕሮፌሰር ብሩክ ኃይሉ በዲፕሎማሲው መስክ ዩናይትድ ስቴትስ እና አውሮፓን ጨምሮ ወደ አስር አመት አገልግለዋል። ስለ በዓለ ሲመቱ ምንነትና እለቱ በአሜሪካ ያለውን ታሪካዊ ስፍራ ያስረዳሉ። በዓለ ሲመት ድነ በአሜሪካ በጣም ታሪካዊ ሆነ እንዲሁም አሜሪካ ምካ ሊሆነ በየአራት አመት ጠበቅ እንግዲህ አሜሪካ ፕሬዚደንሻል ወይ ስርአት ናቸው ሰማይ ዝቅ መሬት ከፍ ቢል በአራት አመት ጥር ሀያ ጀንዋሪ ሀያ ወይ እንደገና የተመረጠው ፕሬዚደንት ኢንካምበንቱ ወይም ደግሞ ተሸንፎ ወይም ስልጣኑ ግዝቅቶ ሌላ ተፎካካሪ ተወዳድረው አዲስ የሚመጣው ያሸነፈው ያሸ አዲስ ብትሆና የሚመር ነው እና በዓለ ሲመቱ በአሜሪካ ትልቅ ታሪክ ነው። ትልቅ ፋንፌር ነው። በዓለ ሲመቱ ሴመቱ የሚካሄድበት ወቅት ብዙ ጊዜ ጠንከር ያለ ክረምት ላይ መሆኑን የሚገልጹት ፕሮፌሰር ብሩክ አሜሪካውያን ቅዝቃዜም ሆነ አንዳንዴም የሚጥለው በረዶ ሳይበግራቸው በዓለ ሲመቱን ለመታደም ከያሉበት ወደ የዩናይትድ ስቴትስ ዋና ከተማ ወደ ዋሽንግተን እንደሚጎርፉ ይናገራሉ። ትልቁ ቀን ሲሉ በጠሩት ቀን ያከባበሩን ወግ ይነግሩናል። የመጪው በዓለ ሲመት እንግዲህ አዲስ ፕሬዝደንት አሜሪካ ታያለች። እንግዲህ ዶናልድ ትራምፕ ለሁለተኛ አሸንፎ የገቡት ተሸንፎ ነበር። አሁን እንደገና ተወዳድሮ አሸንፎ ነው። አርባ ሰባተኛ ይሆናሉ። ባለፈውም ጊዜ አርባ አምስት አሁን እንግዲህ ልክ ጥር ሀያ ልክ ኑን ላይ ምሳ ሰዓት በኢትዮጵያ አቆጣጠር ስድስት ሰዓት ላይ መሃላ ፈጽመው ስልጣን ይረከባሉ ማለት ነው። ዋሽንግተን ዲሲ ጆርጅ ታውን በሚባለው አካባቢ ቀደም ባሉ ዓመታት ታዋቂ የነበረው የዜድ ምግብ ቤት ባለቤትና በብዙዎች ዘንድ ዜድ እየተባሉ የሚጠሩት ወይዘሮ ዘውዲት ወንድሙ በሁለቱም የፕሬዝደንት ክሊንተን በዓለ ሢመት ወቅት በስፍራው በመገኘት የኢትዮጵያውያንን ምግብ ዝግጅቱ ላይ ለታደሙ አሜሪካውያን ማቅረባቸውን ገልጸውልናል። በምግብ ቤታቸው እንደ ጆርጅ ቡሽና ክሊንተን ን የመሳሰሉትን ፕሬዚደንቶች ጨምሮ በርካታ ዲሞክራትና ሪፐብሊካን የምክር ቤት አባላትን በተለያዩ ጊዜያት ማስተናገዳቸውን የተናገሩት ዜድ በክሊንተን ጊዜ የነበረውን ሁኔታ እንደሚከተለው ያስታውሱታል። በክሊንተን ሁለቱም ጊዜ ኢናጉሬሽን ላይ በክሊንተን ጊዜ እዛ ውጪ ፓርቲስፔት ካደረጉት ሬስቶራንቶች መካከል የእኛ ሬስቶራንት ስለነበረ እዛ ላይ ነበርኩ። እኛው ሰው ሲደሰት ፌስቲቫል አንዳንዴ እንደውም በጣም ከደስታቸው የተነሳ አንዳንድ ጊዜ ገንዘብ ሰጥተው ቼንጅ እንኳን ኤክስፔክት አረጉ ነበር። በጣም ፌስቲቫል ነበር። እሱን አስታውሳለሁ። ትረምፕ እንዲመረጡ አስችሏቸዋል ከሚባሉ ጉዳዮች ኢኮኖሚው ቀዳሚውን ስፍራ እንደያዘ ሁሉ ክሊንተን በመጡበትም ወቅት የነበረው ሁኔታ ኢኮኖሚው የወደቀበት ወቅት እንደነበረ የገለጹት ዜድ በበዓለ ሲመቱ የዋሽንግተን ዲሲ ንግድ ማህበረሰብ ትልቅ ገንዘብ እንደሰራበት ራሳቸውን ምሳሌ አድርገው ይናገራሉ። በክሊንተን ጊዜ ይመረጥ የመጀመሪያው ጊዜ ሪሴሽን ነበረ። የሪሴሽን ጊዜ እኛ ቢዝነስ ላይ በጣም ሪሴሽን ስለነበረ በጣም ችግር ላይ ነበር፣ ሲመጣ ማለት ነው። ከዛ ለኢናግሬሽኑ ውጪ የተወሰኑ ሬስቶራንቶች ተመርጠው ብዝነስ ትራንሳክሽን እንዲያደርጉ ሬስቶራንታቸውን እያስተዋወቁ በትንሽ ዋጋ ፕሮዳክቶች እንዲሸጡ ምግብ ያው ስንሸጡ ነበርና በጣም በጣም በጣም ጥሩ ገንዘብ ሰርተን ነው የገባ። በሁለት አስታውሳለሁ ትልልቅ ጥቁር ጥቁር ስራሽ ኮንቴነር በሳውስ ካሽ ሙልተን ገብተን ብዝነሳችን ብዙ ብዝነሶች አንሰራርተዋል በዛ አይነት። በሁለተኛው ጊዜ ደግሞ ኢናግሬሽን ያው መጀመሪያዎች ፓርቲስፔት ስላደረግን ለሁለተኛው ፓርቲስፔት አድርገን ነበር። ያኔ ደግሞ በቃ ተርድ ፓርቲ ገባበት እና በትኬት ሆነ እና የተወሰነ ገንዘብ እነሱ ያስቀሩ ነበረ። ግን ሆኖም ጥሩ ቢዝነስ ጄኔሬት አድርገናል። ከሱ ከቢዝነሱ አንጻር የዋሽንግተን ዲሲ ምግብ ቤቶች ማህበር ቦርድ ሊቀመንበርና የአሜሪካ ምግብ ቤቶች ማህበር ቦርድ አባል እንደነበሩ የተናገሩት ወይዘሮ ዘውዲቱ በዘንድሮ የፕሬዚደንት ዶናልድ ትራምፕ የትራምፕ በዓለ ሲመት ለመሳተፍ ከየአካባቢው የሚመጡ ደጋፊዎች ለዋሽንግተን ዲሲ የንግድ ማህበረሰብና ለከተማው ትልቅ ገቢ ያስገኛሉ ይላሉ። ብዙ ጊዜ ፌስቲቫል ሲሆን እንደዚህ ያ ደጋፊዎቹ በጣም ደስ ስለሚላቸው ብዙ ገንዘብ ያጠፋሉ ናግሬሽን እና ለከተማው ጥሩ ነው የሚሆነው። ለዲሲ ለዲሲ በጠቅላላ ለከተማው ጥሩ ነው የሚሆነው። እንትን ከውጭ ይመጣሉ ሰዎች መቼም፣ በተለይ የትራምፕ ሰዎች እንግዲህ ከሌላ ከሌላ ስቴት ነው የሚመጡት። ያኔ ከተማው በቃ ሬስቶራንቱም፣ ሌላ ሆቴሉም፣ ልዩ ልዩ ብዝነሱም ምናምኑን አፌክት ያደርገዋል። በፓዘቲቭሊ ነው አፌክት ደጋፊዎች ከውጭ መስኩ ላይ እንደሚያከብሩት ሁሉ በምክር ቤቱ ህንፃ ውስጥ ፕሬዚደንቱንና የምክር ቤቱ አባላት የሚቋደሱት የበዓለ ሲመቱ ምሳ ይካሄዳል። ፕሮፌሰር ብሩክ ስነ ስርዓቱም እንዲህ ይገልጹታል። ምሳ ግብዣ ይደረጋል። ወጪው እናገዩ ፕሬዚደንት እዛ ላይ ባለቤታቸው፣ ቤተሰቦች፣ የልጅ ልጆች፣ የሀገሪቱ መሪዎች፣ ሴኔቱ፣ ሬፕሬዘንታቲቭስ በቃ የስቴት ገቨርነሮች ሁሉም ይገኛሉ። ኤሊቱ ላለ ያ ከተደረገ ካለቀ በኋላ ሶስት ስሪ ፒኤም ሲሆን በኢትዮጵያ ከሰዓት ዘጠኝ ሲሆን እንግዲህ ፓሬድ ይጀመራል። ይሄም በአሜሪካ ታሪክ ያለ ነው። ፕሬዚደንቱ በመኪና ብዙ ጊዜ ድሮ ሄዱ ነበረ ወይ በፈረግ ወታች በጥንቱ እና ፓሬዱም እስከ ዋይት ሀውስ ድረስ ከና ፕሬዚደንቱ ወደ ቤቱ ይገባል። ከምክር ቤቱ ውጭም እንዲሁ በተለያዩ ቦታዎችና አዳራሾች ውስጥ የባለ ሲመቱ ግብዣዎች ይካሄዳሉ። አሁንም ፕሮፌሰር ብራውን ቦሎች ይኖራሉ። ብዙ ቦሎች፣ የራት ግብዣዎች በጣም በርካታ ሆኑ። ይሄ ደግሞ በስቴች በፈንድሬዘሮች የመሳሰሉ ታዋቂ የአሜሪካ ሴትም ደረጃ ያደረጋል። ፕሬዚደንቱ እንግዲህ ከባለቤቱ ጋር ሆኖ እንደ መምረር ብለው ከአንድ ቦታ ወደ አንድ ቦታ እየሄደ በዳንስ ይከፍታል። ታይቶ ሀያ ደቂቃ ሰላሳ ደቂቃ ወደሚቀጥለው ጥለው ይሄዳል። እንዲህ እያደረገ እስከ ንጋት ከሚቀጥለው ቀን ድረስ ያደርጋሉ። ምን ይለየዋል? ይሄ ከእስከዛሬዎቹ የባለ ሲመቶች ምን የሚለየው ነገር አለ? ያስባሉ። የዘንድሮ እንግዲህ የዶናልድ ትራምፕ ሰከንድ ተርም ሁለተኛ ዙር ፕሬዚደንት ሲሆነው አንድ ይሄ ነው ማለት ሪኤሌክትድ የሆናቸው ተሸንፈው እንደገና ይሸ ጥቂት ፕሬዚደንት የሚባሉት ካታጎሪ ሲገቡት። ምክንያቱም ቀደም ሲል በጆ ባይደን ተሸንፈው ወጥተው ነበረ። ሌላ ለየት የሚያደርገው ምንድን ነው? አሜሪካ ወጣት የሆነ ቫይስ ፕሬዚደንት ያለባት ጊዜ በጣም ምክትል ዲቫንስ ኦሃዮ። በዚህ የባለ ሲመት በይፋ የሚገለጹ ሌሎቹን የአሜሪካ ነባር የፖለቲካ ባህልና ወጎችን ፕሮፌሰር ብሩክ እንደሚከተለው ያብራሯቸዋል። ሌላው እንግዲህ ባህላቸው ድነው ሃይማኖት በደንብ አብሮ ጎን ለጎን ሁሉም ፕሬዚደንቶች ማለት ይቻላል መጽሐፍ ቅዱስ ይዘው ነው የሚሉት። ዩዥዋሊ የቤተሰብ መጽሐፍ ቅዱስ ነው ከቤተሰብ ሲዋረድ ነጣ ነው የራሳቸው ይሆናል። እንደገና ሚስቶቻቸው ባችለር ያልሆት ባችለሮች፣ ወንደ ላጤዎች ብል እና ባለቤቶቻቸው መጽሐፍ ቅዱስ ይዘው ራሳቸው ሉበት ነው። ሌላ ለየት የሚያደርገው የአሜሪካ ቺፍ ጀስቲስ ዋናው ቼሩ ጆን ሮበርትስ ናቸው። እሳቸው ናቸው አድሚኒስተር የሚያደርጉት ስለዚህ አሜሪካኖች በጣም ሲሪ ኦብቪስሊ ሁኔታ ነው አጭር ነው። ነገር ግን ኢምፓክት ሌላ በጣም በጣም አሜሪካንን አሜሪካ ያቶ ደረጃ የሚያደርገው በመጨባበጥ ነው ስልጣን የሚ ጀነራል ስኪ በመጨባበጥ ይቅና ተባብለው ተቃቅፈው ተሳስሞ ሚስቶቻቸውን ስሞ ነው የሚረካ ቤተሰቦቻቸውን ይዘው ነው። ኦፍኮርስ ግድፈቶች አሉ። እንደምታስታውሰው ጆ ባይደን በአሁኑ እገኛለሁ ብለዋል። ባለፈው ግን ሚስተር ትራምፕ እንደተሸነፉ አሜሪካ ታሪክ ባልተለመደ ሁኔታ አኩርፈው አልተገኙ የራሱ አሜሪካንን ካልቸር የመጣሱ ታየው ህዝቡ ማዝነዋል። በወቅቱ እንዲሁም አመፅ ሁኔታ ጃንዋሪ ስድስት ቀደም ሲል ምርጫውን አልቀበልም ጆ ባይደን አንቺ ሀገራድ ቤት ገብተው ይሄ ለአሜሪካ አሁንም ጭራሽ ታ ቀጥሏል አልቀጥለው የሚለውን ስናይ፣ ምሳሌ ካሜላ ሃሪስ እንደተሸነፈች ባይደንቷ ስልክ ደውላ ነው ሚስተር ትራምፕ እንኳን ደስ ያለ ብላ ያለ ይሄ ቲፒካል አሜሪካ ጆ ባይደንም እንኳን ብለዋል። እንደገና ዋይት ሀውስ ጋብዞት ትራንዚሽናል ሽግግር ቡድኖች ይቋቋማሉ። ካቢኔውን ለማዋቀር ላም ስልጣን ለመረካከብ ቀደም ሲሉ ነው የሚያደርጉት። ይህን ለማድረግ እኔ ሀንድረድ ፐርሰንት ሬዲ ነኝ በሚል ጆባይ ጠርተው በሚገባ አድርገዋል። ፕሮፌሰር ብሩክ ሀይሉና ወይዘሮ ዘውዲቱ ወይም ዜድ ወንድሙ የፕሬዚደንት ዶናልድ ትረምፕ በዓለ ሲመትን አስመልክቶ ስለሰጡን ማብራሪያ እናመሰግናለን። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን። አድማጮቻችን ከኛ ጋር ስለሆናችሁ እናመሰግናለን። ዝግጅቶቻችን ይቀጥላሉ። የትራምፕ የምጣኔ ሀብት ፖሊሲ ምን ሊመስል ይችላል? ተመራጩ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ከአንድ ቀን በኋላ ቃለ መሀላ ፈጽመው ስራቸውን በይፋ ይጀምራሉ። ቀዳሚ ትኩረት እንደሚሰጡት በተጠቀሰው የምጣኔው ዘርፍ የታክስ ቅነሳን ጨምሮ የኩባንያዎችን ምርታማነት የሚያሳድጉ ማሻሻያዎችን የሚያደርጋሉ ተብሎ እንደሚጠበቅ የአሜሪካ ድምጽ ያነጋገራቸው የምጣኔ ሀብት ባለሙያዎች ጠቁመዋል። እንደ መጀመሪያው የፕሬዝዳንታዊ የስልጣን ዘመናቸው የግብር ጭማሬን በ ተመለከተ ከሀገራት ጋር ውዝግብ ውስጥ የሚገቡ ከሆነ የኑሮ ውድነቱ ሊባባስ ይችላል ሲሉ ስጋታቸውን ገልጸዋል። ከአፍሪካ ጋር በሚደረጉ የንግድ ትብብሮች ከአህጉራዊ ግንኙነት ይልቅም ከሀገራት ጋር የሁለትዮሽ ግንኙነት ላይ ሊያተኩሩ እንደሚችሉም ባለሙያዎች ተናግረዋል። አስማማየ ነው ያዘጋጀው ዘገባ። ይቀጥላል። አርባ ሰባተኛው የአሜሪካ ፕሬዚዳንት ሆነው የተመረጡት ዶናልድ ትራምፕ ወደ ዋይት ሀውስ ሊመለሱ ቀናቶች ብቻ ቀርተዋል። በቀጣዮቹ አራት ዓመታት ኢኮኖሚን በተመለከተ የተገብሯቸው ቃል በገቡባቸው ጉዳዩ ዙሪያም የአሜሪካ ድምፅ የምጣኔ ሀብት ባለሙያዎችን አነጋግሯል። በኢትዮጵያ በምጣኔ ሀብትና ቢዝነስ ጉዳይ የሚያማክረው ፕሪሳይስ የተሰኘ ተቋም ዋና ስራ አስኪያጅ አቶ ሄኖክ አሰፋ ዶናልድ ትራምፕ የአገር ውስጥ ኢኮኖሚ በተመለከተ ልክ እንደ መጀመሪያው የስልጣን ዘመናቸው ሁሉ አሜሪካ ትቅደም ወይም አሜሪካን ፈረስት ፖሊሲያቸውን ይተገብራሉ ብለው እንደሚጠብቁ ይናገራሉ። የእሳቸው አላማ የአሜሪካን ሀገር ውስጥ ኢንዱስትሪ መከላከል ወይም ፕሮቴክት ማድረግ ላይ የተመሰረተ ፖሊሲ ነው። ይህም ደግሞ የአምራች ኢንዱስትሪዎችን ወይም ማኒፋክቸሪንግ ምን ኢንዱስትሪዝ የምንላቸውን የአሜሪካ ኢኮኖሚ ሲያጣ ለሦስትና አራት አስርት ዓመታት ስለቆየ አሁን መልሰው ወደ አሜሪካ የማስገባት አላማ የያዙ የሚመስለው ዶናልድ ትራምፕ የአሜሪካን ኢኮኖሚ ያጠናክራሉ ያሏቸውን የታክስ ማሻሻዎችንና የመንግስትን ወጭ ቅነሳ የኢኮኖሚ ፖሊሲዎች እንደሚተገብሩ የሚናገሩት ደግሞ በማክማስቴር ዩኒቨርሲቲ የአስተዳደራዊ ጥናት ረዳት ፕሮፌሰር እና በብሩኪንግ ኢንስቲትዩት የግሎባል ኢኮኖሚና ልማት ፕሮግራም ተመራማሪ የሆኑት ዶክተር አዲሱ ላሽተው ናቸው። በ2017 ዓ ም የታክስ ሪፎርም አድርገዋል። በዛ ወቅት ለምሳሌ የንግድ ተቋማት የትርፍ ታክስ ሬት ከአሜሪካ በአሜሪካ ከ35 ፐርሰንት አወርዶ 21 ፐርሰንት አደርሰውታል። ያንኑ በመቀጠል አሁን ደግሞ ወደ 15 ፐርሰንት የማድረስ ሀሳብ አላቸው። የግለሰቦችን የገቢ ታክስም እንደዚሁ ስትሪም ላይን የማድረግ ብራኬቶችን ቀንሰው ቀላል የማድረግ ሀሳብ አላቸው። ይሄ አንደኛው የአገር ውስጥ የፖለቲካ አጀንዳቸው ነው። ሁለተኛው ነገር የንግድ አስተዳደር ህጎችን ማቃለል እና ስምፕልፋይ የማድረግ የሚል ፖሊሲ አላቸው። ይሄ እንግዲያው ዲሞክራቶች በአንድ በኩል ለኮንሱመር ጥቅም በሚል የካምፓኒዎች ላይ ህግጋትን የማብዛት ቴንደንስ ያላቸውና ይህንን አጥሎ የአሜሪካ የንግድ ተቋማት ተፎካካሪ እንደሆኑ ኮምፒት ማድረግ እንዲችሉ የአስተዳደራዊ በርደናቸውን ወይም ጫናቸውን መቀነስ የሚል ነው። ዳጅ በፕሬዚደንት ትራምፕ የተቋቋመ ሆኖ ነገርግን ግን በኢሎን ማስክ እና በቪቤክ ራማስዋሚ የሚመራ ተቋም ነው። ይሄ ሰማይ ኦቶኖሚስ ይሆን አቋም ዋና ዓላማው የመንግስት ተቋማትን የአስተዳደር ህግ መቀነስ፣ በተጨማሪ ደግሞ የመንግስቱን ወጪ መቀነስ የሚል ነው። ምክንያቱም አክሱን ከቀነስከው የመንግስት ተቋማት የገንዘብ አቅምም ዝቅተኛ ነው የሚሆነው። ከዛ ጋር በተያያዘ የወጪ አቅማቸውን መቀነስ አለበት እና የአንስትሪም ላይንም ማድረግ አቋም አላቸው። ለሁለተኛ ዙር የስልጣን ዘመን ወደ ነጩ ቤተ መንግሥት የሚመለሱ ዶናልድ ትራምፕ በመጀመሪያው የስልጣን ዘመናቸው ከተገበሯቸው የኢኮኖሚ ፖሊሲዎች መካከል ቻይናን ጨምሮ ከተለያዩ ሀገራት በሚገቡ ምርቶች ላይ የግብር ጭማሪ ማድረግ ይገኝበታል። በአሁኑ የስልጣን ዘመናቸውም ቻይና ላይ የአስር በመቶ ሜክሲኮ እና ካናዳ ላይ ደግሞ በተመሳሳይ የ25 በመቶ ወደ አሜሪካ በሚገቡ ምርቶቻቸው ላይ አሁን ከሚከፍሉት ተጨማሪ ግብር ለመጣል እቅዱ እንዳላቸው አሳውቀዋል። የምጣኔ ሀብት ባለሙያው አቶ ሄኖክ ግን ይህ ፖሊሲ የሚተገበር ከሆነ የዋጋ ንረቱን ሊያባበስ ይችላል ሲሉ ስጋታቸውን ይገልጻሉ። አሜሪካ ከውጭ ነው ብዙ ብዙ ዕቃ ከውጭ ነው የምታስገባው እና ይሄ ትሬድ ደፊስት የምንለው ማለትም ወደ ውጭ የምታወጣው ገንዘብና ከውጭ የሚመጣ እቃ ለመግዛት የምታወጣው ገንዘብ እና አሜሪካ ራሷ ልካ የምታስገባው ገንዘብ ባላንስ የላቸው። የሚበዛው ወደ ውጭ የምታስወጣው ነው እና ይሄንን ዶናልድ ትራምፕ መቀነስ ወይም መቀየር ይፈልጋሉ። እንደ አንድ ኢኮኖሚ አላማ የያዙት አካሄድ ነው። ይሄ ግን መጨረሻ ላይ ምንድነው ሊፈጥር የሚችለው? ወደ ሀገር ውስጥ የሚገቡ እቃዎችን ዋጋ በደንብ ኢንፍሌት የማድረግ ቻንስ ያለው ይመስለኛል። ወይም ሊያባበሰው እንደሚችል ይሰማኛል። አሁንም እንግዲህ በሂደት የምናየው ነው። ምክንያቱም በግልጽ አናውቀውም። አንዳንድ ሀገራት ለምሳሌ ኦልሬዲ መለሳለስ የጀመሩበት ነገር አለ እና ምናልባትም ይሄ ኔጎሽየሽን ነው የሚለው አካሄድ እውነት ከሆነ እና አገራቱ ተለሳልሰው ሰው ከፕሬዚዳንት ዶናልድ ትራምፕ ጋር የሚስማሙ ከሆነ ኢምፓክት ብዙ ላይኖረው ይችላል። ወደ አሜሪካ በሚገቡ ምርቶች ላይ የሚጣሉ ግብሮች እየቀነሰ በመጣው የዋጋ ንረት ላይ ያሉታዊ ተጽዕኖ ሊኖራቸው እንደሚችል የሚስማሙት ዶክተር አዲሱ በበኩላቸው ሌሎች ትራምፕ ያስተዋወቋቸው የኢኮኖሚ ፖሊሲዎች ግን ውጤት ማምጣት የሚችሉ እንደሚሆኑ ያምናሉ። ያ እነዚህ ፖሊሲዎች ያው ቢዝነስ ፍሬንድሊ ወይም ደግሞ ካምፓኒዎች የሚወዷቸው አይነት ፖሊሲዎች ናቸው። ስቶክ ማርኬቱን ካየው ፕሬዚደንቱ ከተመረጡ በኋላ ወደ ላይ ጨምሯል። ምን ማለት ይ ካምፓኒዎቹ ለወደፊቱ ትርፋማነታችን ይጨምራል፣ ምርታማነታችን ይጨምራል የሚል አቋም አላቸው። አይ ቲንክ ያ የማይሆንበት ምክንያት ያለ አይመስለኝም ብዙ ካምፓኒዎች ከሬጉለተሪ እነዚህ ከአስተዳደራዊ ጫናዎች ነፃ ሆነው ማደግ መቸ የሚችሉ ከሆነ ኢኮኖሚው የማምረት አቅም ይጨምራል። በቀጣዮቹ አራት ዓመታት ፕሬዚዳንት ትራምፕ ከአፍሪካ ሀገራት ጋር ሊኖራቸው የሚችለው ግንኙነትን በተመለከተ የጠየቅናቸው የምጣኔ ሀብት ባለሙያዎቹም የንግድ ትብብሮቹ ከአጎራዊ ግንኙነት ይልቅ ከሀገራት ጋር የተናጠል ግንኙነቶች ላይ ሊያተኩሩ እንደሚችሉ ይናገራሉ። ዶክተር አዲሱ ላሽተው በመርህ የተመርኮዘ ለአፍሪካ የረጅም ጊዜ ተጠቃሚነት ላይ የሚያተኩር የፖሊሲ አጀንዳ ያራምዳሉ ተብሎ አይታሰብም። ስለዚህ ሊሆን የሚችለው አፍሪካ ሀገሮች ጋር አንድ በአንድ በተናጠል በአሜሪካ ኢኮኖሚ በሚመች መልኩ የንግድና የኢንቨስትመንት ስምምነቶችን ሊፈራረሙ ይችላሉ። በተለይ ደግሞ ቻይና ጋር በአሜሪካ ካላት ተፎካካሪነት አንጻር የተፈጥሮ ሀብት የሚያቀላቸው ሀገሮች ጋር ከቻይና ጋር ለመፎካከር በሚመች መልኩ እንደ አንጎላ አይነት ናይጄሪያ አይነት ነዳጅ እና ሌሎች ምርቶች የሚያመርቱ ሀገሮች ጋር ጥሩ አይነት ፖሊሲ ሊያራምዱ ይችላሉ። ከዛ ውጭ ግን ለአፍሪካ ኢንቨስትመንት የንግድ መፍሰስ ጠቃሚ ሊሆኑ የሚችሉ ፖሊሲዎች ያራምዳሉ ተብሎ አይታሰብም። የአሜሪካ በአፍሪካ ላይ የምትከተለው ፖሊሲ የቻይናና ሩሲያ በአህጉሪቱ ያላቸው መስፋፋት መገደብ ላይ ብቻ ያተኮረ ነው የሚሉት አቶ ኤኖክ በበኩላቸው ዶናልድ ትራምፕ በቀጣዮቹ አራት ዓመታትም የተለየ ትኩረት ለአህጉሪቱ ይሰጣሉ ብለው እንደማያምኑ ይናገራሉ። አፍሪካ ላይ በአጠቃላይ የቻይና ቤልት ኤንድ ሮድ ኢኒሽቲቭ የሚባለው ጥሩ ሄደዋል እና ብንመለከተው ባለፉት ሀያ ዓመታት ውስጥ ለምሳሌ ከአሜሪካ የበለጠ ተጽዕኖ ለመጫን ችላለች ቻይና። የአሜሪካ ፖሊሲ አሁንም ትንሽ ደካማ ነው፣ እንደኔ አስተያየት። አሁንም ራሱ ሲመጣ ወይ ሚኔራል ፍለጋ ነው ወይ ደግሞ ቻይናና ራሻን ለማባረር የመጣ ፖሊሲ ነው። መሆን የነበረበት የአፍሪካን ሕዝብ አስፒሬሽን ተከትሎ ጥሩ የሆነ ምንድነው ፓርትነርሽፕ መፍጠር ቢችሉ ኖሮ ያ ነበረ እንግዲህ ኢንፍሉንስን የአሜሪካን ኢንፍሉንስ ሊጨምርላቸው የሚችለው። አሜሪካ ላለፉት 25 ዓመታት የአፍሪካ እድገትና እድል ድንጋጌ አጎ አማካኝነት ለአፍሪካ ሀገራት ከቀረጽ ነጻ ምርቶቻቸውን ወደ አሜሪካ ገበያ እንዲያስገቡ በሰጠችው እድል ካለፉት ሁለት ዓመታት ወዲህ የታገደችው ኢትዮጵያን ጨምሮ 35 ሀገራት ተጠቃሚ ሆነው ቆይተዋል። የዩናይትድ ስቴትስ መንግስት የንግድ ውክልና ቢሮ መረጃ እንደሚያሳየው እንደ አውሮፓውያን አቆጣጠር በ222 13 ቢሊዮን ዶላር ዋጋ ያላቸው ምርቶች በዚህ እድል አማካኝነት ወደ አሜሪካ ገብተዋል። እንደ አውሮፓውያን አቆጣጠር በ2015 ለ10 ዓመታት የተራዘመው ይህ እድል በዘንድሮ ዓመት ቀጣይነቱን በተመለከተ ውሳኔው የሚጠበቅ ሲሆን ዶክተር አዲሱ ተመራጩ ፕሬዚዳንት ትራምፕ ያራዘሙታል ብለው እንደማይጠብቁ ይናገራሉ። ፕሬዚዳንት ትራምፕ ቻይና እና በተለይ ሌሎች ያደጉ ሀገሮች ወይም እያደጉ ያሉ በተለይ ደግሞ ቻይና በአጓ በኩል በአፍሪካ በኩል አድርገው ወደ አሜሪካ የአሜሪካን ካምፕኒዎችን የሚጎዱ አይነት ተቋማትን ምርቶችን ወደ አሜሪካ ሊያገቡ ይችላሉ ብላ ያስባሉ እና በተጨማሪ ስለ አፍሪካ የረጅም ጊዜ ገት ይህ ያዝ ይጨነቃል ብዬ አላስብም። ከዛ አንጻር አይ ቲንክ አጓዋን የሚያራዘመበት አንጻር በጣም ዝቅተኛ ነው የማስበው። አጓ የሚራዘም ከሆነ ግን አይ ቲንክ ኢትዮጵያ የመመለስ እድሏ የሰፋ ነው። ምክንያቱም ፕሬዝደንት ትራምፕ ስለ ማን ራይትስ እንደምታቀው እሱ አይጨነቁም እና በሆነ ምክንያት ይሄ የአድሏ ቻንስ የሚሰፋ ከሆነ አይ ቲንክ ኢትዮጵያ በአመት ወይም በሁለት አመት ውስጥ የመመለስ ድሏ ከፍተኛ ነው። ዶናልድ ትራምፕ የአሜሪካን ኢኮኖሚ ጨምሮ ከሌሎች ሀገራት ጋር በሚኖራት ግንኙነት ዙሪያ የሚተገብሯቸው ፖሊሲዎች በመጪው ሰኞ ጥር 122017 ዓ ም ቃለ መሀላ ፈጽመው ወደ ዋይት ሐውስ ለሁለተኛ ዙሪያ የስልጣን ዘመናቸው ከተመለሱ በኋላ በሚያሳልፏቸው ውሳኔዎች የሚታወቅ ይሆናል ለአሜሪካ ድምጽ አስመማየ ነው። Waşıktandır dinci የተከበራችሁ አድማጮቻችን ለምሽቱ የያዝናቸው መሰናዳዎች እዚ ላይ ተጠናቀቁ። ለክርስትና እምነት ተከታዮች እንኳን ለከተራ በዓል አደረሳችሁ እያለን እዚ ላይ የምንሰናበታችሁ ጽዮን ግርማ ዋና ዘጋጇ ብርሃን ኃይሉ ስርጭቱን በማቀናበር እንዲሁም እኔ ደንገር መሰናዳውን በመምራት ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች እንዲሁም ደግሞ ባልደረቦች ጋር በመሆን ነው። ሰላም ጤና ስጠልን ደናደሩ